መጽሐፈ ዜና መዋዕል ካልዕ ምዕራፍ አስራ አንድ ሮብዓምም ወደ ኢየሩሳሌም በመጣ ጊዜ እስራኤልን ወግተው መንግሥቱን ወደ ሮብዓም ይመልሱ ዘንድ ከይሁዳና ከብንያም ቤት የተመረጡትን አንድ መቶ ሰማንያ ሺህ ሰልፈኞች ሰዎች ሰበሰበ። የእግዚአብሔርም ቃል ወደ እግዚአብሔር ሰው ወደ ሸማያ እንዲህ ሲል መጣ። ለይሁዳ ንጉሥ ለሰሎሞን ልጅ ለሮብዓም በይሁዳና በብንያም ላሉት ለእስራኤል ሁሉ እግዚአብሔር እንዲህ ይላል ይህ ነገር ከእኔ ዘንድ ነውና አትውጡ፣ ወንድሞቻችሁንም አትውጉ። እያንዳንዱም ወደ ቤቱ ይመለስ ብለህ ንገራቸው። የእግዚአብሔርንም ቃል ሰሙ፣ በኢዮርብዓምም ላይ ከመሄድ ተመለሱ። ሮብዓምም በኢየሩሳሌም ተቀመጠ፣ በይሁዳም የተመሸጉትን ከተሞች ሠራ። በይሁዳና በብንያም ያሉትንም የተመሸጉትን ከተሞች ቤተ ልሔምን፣ ኤጣምን፣ ቴቁሔን፣ ቤትጹርን ሶኮን፣ አዶላምን፣ ጌትን፣ መሪሳን፣ ዚፍን፣ አዶራይምን፣ ለኪሶን፣ አዜቃን፣ ጾርዓን፣ ኤሎንን፣ ኬብሮንን ሠራ። ምሽጎችንም አጠነከረ፣ አለቆችንም አኖረባቸው። ምግቡንም፣ ዘይቱንም፣ የወይን ጠጁንም አከማቸባቸው። በከተሞቹ ሁሉ ጋሻና ጦርን አኖረ። ከተሞቹንም እጅግ አጠነከራቸው። ይሁዳና ብንያምም የእርሱ ወገን ነበሩ። በእስራኤልም ሁሉ ዘንድ የነበሩ ካህናት፣ ሌዋውያን ከየአገራቸው ሁሉ ወደ እርሱ መጡ። የእግዚአብሔርም ካህናት እንዳይሆኑ ኢዮርብዓምና ልጆቹ አስለቅቀዋቸው ነበርና ሌዋውያን መስመራቸውንና ቦታቸውን ትተው ወደ ይሁዳና ወደ ኢየሩሳሌም መጡ። እርሱ ግን ለኮረብታው መስገጃዎች ለአጋንንቱም፣ ለሠራቸውም እምቦሶች ካህናትን አቆመ። ደግሞም ለአባቶቻቸው አምላክ ለእግዚአብሔር ይሰዉ ዘንድ ከእስራኤል ነገድ ሁሉ የእስራኤልን አምላክ እግዚአብሔርን ለመፈለግ ልባቸውን የሰጡ ሁሉ እነርሱን ተከትለው ወደ ኢየሩሳሌም መጡ። ሦስት ዓመትም በዳዊትና በሰለሞን መንገድ ይሄዱ ነበርና ሦስት ዓመት የይሁዳን መንግሥት አበረቱ፣ የሰለሞንንም ልጅ ሮብዓምን አጸኑ። ሮብዓምም መሐላትን አገባ አባቷ የዳዊት ልጅ ኢያሪሙት ነበር። እናቷም የእሴ ልጅ የኤልያብ ልጅ አቢካኢል ነበረች። እርሷም የዑስን፣ ሰማርያን፣ ዘሃምን ወንዶች ልጆች ወለደችለት። ከእርሷም በኋላ የአቤሴሎምን ልጅ ማዕካን አገባ። እርሷም አብያን፣ አታይን፣ ዚዛን ሰሎሚትን ወለደችለት። ሮብዓምም ከሚስቶቹና ከቁባቶቹ ሁሉ ይልቅ የአቤሴሎምን ልጅ ማዕካን ወደደ። አሥራ ስምንትም ሚስቶችና ስድሳ ቁባቶች ነበሩት። ሀያ ስምንት ወንዶችና ስድሳ ሴቶች ልጆች ወለደ። ሮብዓምም ንጉሥ ያደርገው ዘንድ አስበዋልና የማዕካን ልጅ አብያን በወንድሞቹ ላይ አለቃ አድርጎ ሾመው። ተጠበበም ልጆቹንም ሁሉ በይሁዳና በብንያም አገር ሁሉ በምሽጉ ከተሞች ሁሉ ከፈላቸውም። ብዙ ምግብ ሰጣቸው፣ ብዙ ሚስቶች ፈለገላቸው።